ከወልቃይት የማንነት ጥያቄ ጋር የተያያዘ ህዝባዊ ስብሰባ በቅርቡ ጎንደር ከተማ ውስጥ ተካሂዷል። የስብሰባውን ዓላማና አካሄዱን አስመልክቶ ሰለሞን አባተ ወደዚያ ደውሎ ያገናኛቸው የሀገር ሽማግሌዎችን አነጋግረው ተከታዩን አዘጋጅቷል። በትግራይ ምዕራባዊ ዞን ተጠቃሎ የሚገኘው የወልቃይት አካባቢ ሰዎች ተወካዮቻቸውን ሰይመውና የሀምሳ ሺህ ሰው ፊርማ አሰባስበው መካለል ያለብን ወደ ትግራይ ሳይሆን ወደ አማራ ነው ብለው ጥያቄያቸውን ወደ ፌዴሬሽን ምክር ቤት ልከው እንደነበር ተዘግቧል። ተወካዮቹም በየመንገዳቸው ላይ እንዳጋጠሟቸው ሲነገር ከነበሩ እንግልቶች መታሰርና መፈታት ጋር የወከሏቸውን ሰዎች ጥያቄ አዲስ አበባ አድርሰው ወደ እየተነሱበት ተመልሰዋል። ከዚያ በኋላ በዘለቀው ጊዜ እዚያው ወልቃይት በተለይ ቃስታ ሁመር አካባቢ ያሉና ፊርማቸውን ለፌዴራሉ መንግስት የላኩ ሰዎች በተለያዩ አጋጣሚዎች በፖሊስና አይተዋቸውን በማያውቁ ሰዎች ጭምር ዛቻና ማስፈራሪያ፣ መታሰርና መፈታትን የመሳሰሉ እንግልቶች እንደሚደርሱባቸው ቀድሞ የፈረምነው ተሳስተን ነው እያሉ እንዲፈርሙ ወይም በነጭ ወረቀት ላይ ፈርሙ እንደሚባሉና እንደሚገደዱም እየተናገሩ በየወቅቱ አቤቱታቸውን ሲያሰሙ ቆይተዋል። በኪነት ጓዶችና በሌሎችም የተለያዩ መንገዶች ጅምላ ዘለፋና ማስፈራሪያዎች እንደሚካሄዱባቸውም ሲናገሩ ተደምጠዋል። አቤቱታ አቅራቢዎቹ በሌላ በኩል ደግሞ የተባለው የወልቃይት የማንነት ጥያቄ የሌለ የሻዕቢያ እና የግንቦት ሰባት አርበኞችን የመሳሰሉ አካላት ሴራ ነው፣ ልማትን ለማደናቀፍ የሚደረግ ጸረ ሰላም እንቅስቃሴ ነው ሲሉ እዚያው ሁመራ ተሰብስበው የነበሩ ከአራቱም ወረዳዎች የተውጣጡ ናቸው የተባሉ ስድስት መቶ ተሳታፊዎች የተገኙበት ስብሰባ ጥያቄውን አውግዞና የአቋም መግለጫ አውጥቶ መበተኑ ይታወሳል። እዚ ጉዳይ እዚ ጉንበት ሸውዓተ ሻዕቢያ አርበኛ ሰማያዊ ፓርቲ ሓደ መበገሲ ዝኾኖም ስበብ ከባቢኡ ናይ መንነት ሕቶ ዘየለ ድርሰት እናደረሱ አቶ ዘነበ ሀዱሽ የትግራይ ክልል የጸጥታ ኃላፊ ከሁመራው ስብሰባ በኋላ ከተናገሩት የተወሰደ ነው የሰማችሁት። ስብሰባውን የመሩት የክልሉ ፕሬዚደንት አቶ አባይ ወልዱ ሲሆኑ በጉባኤው ላይ የክልሉን የጸጥታ ኃላፊ ጨምሮ ሌሎችም የክልሉ ከፍተኛ ባለስልጣናት ተገኝተውበት ነበር። ይህ በእንዲህ እንዳለ ሰሞኑን ጎንደር ላይ አንድ ህዝባዊ ስብሰባ ተጠርቶ ነበር። ስብሰባውን ከጠሩት የሀገር ሽማግሌዎች አንዱን አቶ ሲሳይ ታከለን አገኝቼ ነበር። እንዲያስረዱኝ ጠየቅኳቸው። እነሱ እንግዲህ ወልቃይት እንትን የማንነት ጥያቄ ጠይቀዋል። የማንነት ጥያቄ በጠየቁት መሰረት ደግሞ እነሱ የሚጠየቁት እናንትን የሚሉት ደግሞ በጣም አስቸጋሪ እና አሳሳቢ የሆነ ነገር ነው። እርምጃን ወስዳለን ይላሉ። ትግሬ እንትን ናችሁ እንጂ አማራ ድላያቸውን ይላል። እነሱ ደግሞ አማራ ነን ይላሉ እና በእነሱ በትግራይ የሚሰነዘረው ደግሞ እኛ ጎንደር ታሪካዊ ቦታ ናት። የታሪክ ወደብ ናት። የደረቅ ወደብ መስመር ናት። እንደገና ደግሞ የልማት መስመር ናት። ይሄን በሚል ጊዜ በጎንደር ላይ ለምንድን ነው ይህን ያህል ዛቻና የለለስን አርበኞች ግንባር፣ ሰማያዊ ፓርቲ፣ ግንቦት ሰባት የተለያየ የሆነው? እኔን ሰዎች አቀርበን ጠይቃቸውና ህዝቡን ሰብስበን ወልቃይቶችን ጥያቄ ጠይቀን ጥያቄያቸው ተገቢ ከሆነ መንግስት ሊደግፋቸው ህዝቡ ሊደግፋቸው ይገባል። ጥያቄያቸው ትክክል ካልሆነ ደግሞ የጎንደር ህዝብ ደግሞ ሊወሳቸውና ሊያርማቸው ይገባል የሚል ጥያቄ ሰበሰብነ። እነሱም ተገቢውን ጥያቄ መለሱልን፣ ለህዝቡ መለሱት። ህዝቡም ደግሞ አንድ አማራ ነን የአማራ ጥያቄ እንጂ የወልቃይት ጥያቄ አይደለም የሚል ጥያቄ ነው የመለሰው የጎንደር ህዝብ። እርስዎ የወልቃይት ሰው ነዎት ወይስ አይደሉም? እና ጎንደር ላይ የተሰበሰባችሁት የወልቃየት ሰዎች ጭምር ሆናችሁ ነው ወይስ የወልቃየት ሰዎችን ሳይጨምር? የሌላው የጎንደርን ባላባትን ሰብስበን የወልቃየትን ኮሚቴ ነው የጠራነው። እና እነሱ ማብራሪያ ሰጧችሁ? እነሱ አሁን ተገቢ መልስ ሰጥተውናል፣ በሚገባ ሰጥተውናል። ምን ምን ጠየቃችኋቸው? ምን ጠየቃቸው የተነሳ ነው እኛ አማራዎች ነን ሲወር ሲዋረድ፣ ከጥንት ጀምሮ የስድስት መቶ ሰባ ዓመት ታሪካችን በአማራ እንጂ በትግሬ አይደለም የሚል ያቀረቡት አንዳንድ ገና የጠየቅነው ጥያቄ ደግሞ ህገ መንግስቱ ያስቀመጠውን የህገ መንግስቱን መሰረት አድርገን ነው የጠየቅነ ማንነታችን፣ መብታችን የተከበር ነው። የመብት ጥያቄ ነው የጠየቁት። መብታችን ህገ መንግስቱ ያወጀውን ያስቀመጠውን የሰጠን ይገባል የሚል ነው። ይህም ደግሞ ትክክል ነው። ህገ መንግስቱ ያስቀመጠውን ህገ መንግስቱ ደግሞ መለስ ግድ ይለዋል የሚለው የጎንደር ህዝብ የሰጠው ምላሽ ይሄ ነው። እርስዎ ከሀገር ሽማግሌዎች መካከል ነዎት? አዎ፣ ከሀገር ሽማግሌዎች ነው። ለመሆኑ እናንተ ስትመለከቱት እንግዲህ፣ እርስዎ ጎንደሬ ነው፣ ትራስዎ ሲመለከቱት ይህንን የወልቃይት ጥያቄ ምን ይመስሎታል? እዛው ነው የኖሩት፣ ያውቃሉ፣ ሀገሩን ህዝቡንም ያውቃሉ። ምንድን ነው ለእርስዎ የሚሰጡት ትርጉም? እነዚህ ሰዎች ያነሱት ጥያቄ እነዚህ ሰዎች ያነሱት ጥያቄ ተገቢ ጥያቄ ነው ነው የምለው እኔ። ምክንያቱም እኔም እንግዲህ አምሳ ዘጠኝ ወደ አምሳ ስምንት ዓመት አልፌያለሁ፣ አብዛኛው የምኖረው በበረሃ ላይ ነው። በሁመራም በዛ ነው የምኖረው። እነዚህ በአማራ በጠገዴ በወልቃይት የሚኖረው የሚገዛው በየምድር ሆኖ በገር አውራጃ ነው የሚስተዳደር የነበረ የምናውቀው ይህን ነው። እና ጥያቄያቸው ተገቢ ነው ነው የምለው አንዳንድ አንዳንድ ሰዎች ሲናገሩ የቦታ ስሞች ሳይቀሩ በትግርኛ ነው የሚጠሩት እዛ ሰው የሚነጋገረው በትግርኛ ነው እና ይሄ የተነሳው ጥያቄ ትክክል አይደለም የሚሉ አሉ። መቼም አንድ ቋንቋ በመሰረቱ የሚነገረው እንደ አካባቢ የመግባቢያ ቋንቋ እንጂ ለምሳሌ ወልቃይቶች የሚናገሩት ቋንቋ ብዙ አለ። ትግርኛም ይናገራሉ፣ ሱዳንኛም ይናገራሉ፣ አማርኛም ይናገራሉ። ግን በአብዛኛው እሷቸው፣ ቀረሷቸው፣ ወጋቸው፣ ባህላቸው ግን በአማርኛ ነው የሚሆነው። እነሱ ለመሆኑ ቀደም ባሉ ዓመታት ያ የወልቃይት አካባቢ ወደ ትግራይ ተካሎ የሚያውቅበት ጊዜ ነበረ? በምንም ታምር አይተንም ሰምተንም አናውቅም። ኢህአዴግ ትበባው አሁን ደርግ ከመውደቁ በኋላ ነው ወደ ትግራይ ክልል ተከለለ የሚባል የሰማነ እንጂ ከዛ በፊት በበጌምድር ክፍለ ሀገር፣ በወገራ አውራጃ ነው የሚጠቃልን የምናውቀው፣ ይህን ነው። ከዛ ውጭ ያለምናውቀው ነገር የለም። ከእነሱ ከራሳቸው ውስጥ መካከል የተከፋፈለ ሀሳብ ያላቸው እንዳሉም ነው የሚሰማው። ገሚሶቹ ወደ ትግራይ ነው መካለል ያለብን ሲሉ፣ ገሚሶቹ ደግሞ የለም ወደ አማራ ክልል ነው መካለል ያለብን የሚሉ እንዳሉ ነው የሚሰማው። እንደዚህ አይነት እንትን አያቀርቡም። ያን የሚያቀርበው ምናልባት አንዳንዶች በአንድ በኩል እኛ እንግዲህ ጠለቅ ብዬ ወደ ውስጥ አልገባም። የሚነገረው በግዴታ ፈርሙ ይህም በሉ የሚልም እንዳለባቸውና ግዴታ እንዳለባቸውና በገንዘብ የሚገዙ እንዳሉ ነው የሚነገረው እንጂ በአብዛኛው ሰው ስንሰማ ብዙም ጓደኞች አሉ በኢንቨስትመንት አብረው ይኖሩ ያላቸው ሀሳብ ሙሉ በሙሉ ግልጽነትና ያላቸው እንትን ያለው አማራ ነው የሚለው ብቻ የሚያበዝነው ነው ነው እንጂ እኔ በትግሬን የሚለውን አልሰማሁም። ምናልባት በሰፈራ መልክ መት ያጠራቀሙት ብዙ ትግሬ ተወላጅ ስላለ እነሱ ናቸው እንግዲህ የሚገልጹት። ሀሳብ የሚገልጹ ብዙ ናቸው። በቴሌቪዥን ስናያቸውም አንዳንድ ሀሳብ የሚገልጹት የተወሰኑ ሰዎች የምናያቸው ከመቶ ሁለት ሶስት ቢሆኑ ናቸው የምናውቀውኛ። በቅርቡ ሁመራ የትግራይ ፕሬዚደንት የሰበሰቡት አንድ ስብሰባ ነበረ። ከአንድ አራት ወረዳዎች የተሰበሰበ ሰው ነበረ ወደ ስድስት መቶ የሚሆን ሰው ተሰብስቦ ነበር ተብሏል። እና በዛ ስብሰባ ላይም ተነስቷል እንግዲህ የአካባቢው ሰው ነው። የአካባቢው ተወካዮች የተባሉ ናቸው። እዛ ስብሰባ ላይ የተገኙት የወረዳዎቹ ሰዎች የተባሉ ናቸው። እና የአቋም መግለጫ አውጥተው ነው የተለያዩት። እኛ እንግዲህ ያንን ስብሰባም ስላልነበርኩኝ እኔን የማውቀው ነገር የለኝም ስለ ስብሰባው ግን እነሱ የሚሉት ያው የራሳቸውን የትግራይን ሕዝብ አሰልፈው ትግራይ ነበሉ ይላሉ። አዎ፣ ትግሬ ናቸው። እኛ እናልካድንም ነው የእነሱ አባባላቸው። ምን ሰማው ይ ነው። ጎንደር ላይ ስንት ሰው ተሰብስቦ ነበር? በሰሞኑ ጥሪያችሁ እንግዲህ በግምት ነው ከሶስት ሺህ ያላነሰ ይሆናል ብዬ ገምታለሁኝ ከግምት ነው ብዙም አቆጣሪ ላይ ስላለ የት አዳራሽ ነበር የተሰበሰባችሁት ላንድማርክ ሆቴል አዳራሽ ላይ እና ከሰባስባችሁ በኋላ ይሄንን የወልቃይት ኮሚቴ ካነጋገራችሁ በኋላ ምን አደረጋችሁ የዋልንበትነን ለቢያዴንም ሆነ ለዞኑ አስተዳዳሪ ገልጸን አለ ሀሳቡ እንዴት እንደሆነ እንዴት እንደዋለ ያው በሰላማዊ መንገድ ተወያይቶ በሰላማዊ መንገድ እንደጨረሰ ተነጋግረን በምን መንገድ ገለጻችሁላቸው ለባለስልጣናቱ አንደኛ ሽማግሌው የወልቃይትን ኮሚቴ እንዴት እንደጠየቀ አንድ ሁለት ሶስት ብሎ እስከ አምስት የጠየቀ መሆኑን ያን ጥያቄ ደግሞ በተገቢው መንገድ የተመለሰ መሆኑን እያንዳንዳቸው ጥያቄያቸው በየአግባቡ የተመለሱ መሆኑን የተመለሱትን መልስ ምን ይመስላቸዋል ብለን የተሰበሰበውን ሕዝብ ጠየቅ ነው። የተሰበሰበው ሕዝብ ደግሞ ጥያቄያቸው ተገቢ ነው፣ የአማራ ሕዝብ ሊረዳቸው ሊያግዛቸው ይገባል፣ የአማራ መንግስትም ሊያግዛቸው ይገባል፣ ሊቀበላቸው ይችላል። ምክንያቱም እነዚህ እንትናቸው ተጽኗቸውን የሚደርስባቸው ተጽዕኖ ደግሞ እንዲቀንስ መንግስትና እንዲያስተውል ቆም ብሎ እንዲያስተውልላቸው ይገባል ብሎ የሚል መልስን የተሰጣቸው ምን እንዲያደርጉ ነው እነዚህ ባለስልጣናት የጠየቃችሁት? እኛ አሳወቅናቸው። እኛ ምን ላይ እንደደረስን፣ በጥሩ ስነ ምግባር ያካሄድን መሆኑን፣ የህዝቡ ጥያቄ ምን እንደነበረ፣ የጥያቄው መልስ ምን እንዴት እንደሆነ፣ ለወደፊቱ ደግሞ ምን መደረግ እንዳለበት አሳውቀን ነው የሰጠናቸው። እነሱ ምን እንዲያደርጉ ጠየቃችሁ? የጠየቃችኋቸው ነገር አለ። የክልሉ ባለስልጣናት እንዲያደርጉ ያማራ እንዲያውቁልን፣ ካልሆነ በስተቀር እነሱ ምላሽ የሚሰጡትን ስለማይኖር ነው የምናውቀው። እንደዛ ነው እንግዲህ የምናስበው። እኛ ግዙፍ ነገር ካለ በሀሳብ ማን ያግዙ እንደ አባራነታቸው ያግዙ፣ እስካለ ህዝቡን ያግዙ። ለመሆኑ አላገዙ ግን ምንም ማድረግ አይቻልም። ስለዚህ ስብሰባና በማንነት ጥያቄው ላይ የጎንደር ባለስልጣናት የሚሉትን ለመጠየቅ የሰሜን ጎንደር ዞን አስተዳዳሪ ወደ ነበሩት ወደ አቶ ግዛቱ አብይ ደውዬ ነበር። እዛ አይደለሁም ያለው አሁን። እሺ፣ ሌላ ዞን አስተዳዳሪ ነው ያለ፣ ይጠይቋቸው ስብሰባ እየመራ አመሰግናለሁ። አቶ ግዛቱን ተከታዩ ሙከራዬ አዲሱን አስተዳዳሪ አቶ ሙሉጌታ ወርቁን ማግኘት ነበርና ለዞኑ የህዝብ ግንኙነት ዳይሬክተር ደወልኩ። ሄሎ፣ አቶ ብራኖት፣ አዎ፣ ጤና ይስጥልኝ ጌታዬ። ሰሎሞን አባተ እባላለሁኝ። እኔ ከአሜሪካ ድምፅ ራዲዮ ጣቢያ ነው የምደውልልዎት። አንዳንድ አንድ ጥያቄዎች ነበሩኝ ከወልቃይት ጉዳይ ጋር ተያይዞ፣ ጊዜ ኖሮት ይሆን ትንሽ? ባለፈው ሳምንት ስብሰባ ተደርጓል ጎንደር ውስጥ የሚባል ነገር ሰምተን ነበረ የምደውልልዎት። ሄሎ። ከዚያም በኋላ ደጋግም የደወልኩ የደውሉላቸው ደንበኛ መስመር ስለተያዘ እባኮ ትንሽ ቆይተው ይደውሉ። የአማራና የትግራይ ክልላዊ አስተዳደሮች ወይም ፌዴራሉ መንግስት እየሰሩ ያሉት ነገር ይኖር ይሆን? ከማንኛውም ወገን መናገር የሚፈልግ ምላሽ ለመስጠት ዝግጁ ቢኖር አየሩ ክፍት ነው። እኔም በጥረት ይቀጥላል። ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ ዋሽንግተን